ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪ መሰናዶው ጀምሯል። ለምሽቱ የያዝናቸውን ዝግጅቶች እናስተዋውቃችሁ። ብስክሌት እንድጀምር አባቴ ነው ዋናው ምክንያቱ፣ የሚወጣው እሱ ብስክሌተኛ ቢሆን እውነት ለመናገር ማንንም አይቼ ልጀምር አልችልም። የሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን እያየሁ ያደኩትና ሰው የሚነግረኝ ነገር ነበረ። የድሬዳዋ ወጣት ብስክሌተኞችን እንዲሁም ደግሞ የብስክሌት ባህልን በተመለከተ ዘገባ አለን። በሌላ በኩል ደግሞ ከሰሞኑ በሂልተን ሆቴል ለእይታ የቀረቡ በግጭት ውስጥ ያሳለፉ ህጻናት የስዕል ስራዎች የኤግዚቢሽንን በተመለከተም ዝግጅት ይዘናል። ሌሎች ጥንቅሮችም አሉ። ኤደን ገረመ መሰናደውን በመምራት ንጉሥ ታምሬ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና ና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ሰሞኑ በአዲስ አበባ ሂልተን ሆቴል የተካሄደው የዩኤስአይዲ የህጻናት የስዕል አውደርኤ ጎብኚዎች ኢትዮጵያ ከቅርብ ጊዜ ግጭቶች ትምህርት በመውሰድ በመንግስትና ታጣቂዎች መካከል የሚደረጉ ግጭቶችን በሰላማዊ መንገድ መፍታት አለባት ብለዋል። በሂልተን ሆቴል የተካሄደው አውደርኤም የኪነ ጥበብ ትምህርቱና ሕክምና ተሳታፊዎች ተማሪዎች በግጭቱ ወቅት ያጓጠሟቸውን ልምዳቸውን እንዲያስታውሱ እድል እንደፈጠረላቸውም ያሳያል ሲሉ ለአሜሪካ ድምጽ ተናግሯል። አስቴር ምስጋናው በዚህ ዙሪያ ዘገባ አላት። ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የአራተኛና አምስተኛ ክፍል ተማሪዎች እንደሆኑ እውነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩስኤድ ሪድቱ ፕሮጀክት ለአሜሪካ ድምጽ አስታውቋል። የተለያዩ 56 ስዕሎች ለእይታን እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11 ሺህ ከሚደርሱ የትግራይ የአማራና የአፋር ክልሎች አዳጊ ተማሪዎች መካከል ሀሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ እና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል። ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምፅን እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። ጎረቤቶቻቸው ሲላቀሱ፣ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸው ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጠዋለሁ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል። ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንዲጠቀሙበት ያደረግነው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል በስዕል ኮሚኒኬት በማድረግ ሐሳባቸውን ፊሊንጋቸውን ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው። የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ ርግብ፣ እናቶችና ሕጻናት፣ ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የኅብረተሰብ ክፍሎች ወደ አውደ ርዕዩ ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል። እና አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስል ያደረጉት በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጥሩነት የነገውን እድገት የሚወክለው ሰላም መሆኑን ይገልጻል። ባውደሪው ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች። መጀመሪያ ልጆቹ በጣም እድሜያቸው ትንሽ ነው የአራተኛ ና የአምስተኛ ክፍል ተማሪ ናቸው ሁለተኛ ደግሞ የመጀመሪያ ስዕሉን ሳይተረዳውት ሀሳባችንን በስዕል ማንፀባረቅ እንደምንችል ነው ማለት ነው ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችን ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር ሁሉም ስዕሎች እነን ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ ነው የሚያሳዩ ይሄ ስዕሉ አንደኛ ለኔ ተመችቶኛል ምክንያቱም አንደኛ ሀሳባቸውን ገልጸዋል ሁለተኛ አይምሯቸው ውስጥ ይዘው ጭንቀት ከሚፈጥርባቸው በቃ በቃ ሀሳባቸውን ገልጸው የሆነ ረፍት ያገኛሉ። እሱ አንደኛ ነገር፣ ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት ማለት እኛ እየኖርን ነው አለ ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ ክስታጎስ ጋር ሄደን የሚሰማን ስሜት ልጆችም ማላሎችም እዛ ጋር ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ሶ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይህንን ነገር ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማት የ15 ዓመት አዳጊና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው። ይህንን ነገር የተረዳውበት መንገድ ስዕል የሳሉ ስዕል የነበሩበትን ችግር እና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስል ተምሪያሉ። እናም ይሄ ስላው ለምሳሌ ብንመለከት እዚህ ጋር እርግብ አለች፣ እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ቤት እንጀምራለን። ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደሪዩ የስነ ልቦና ጉዳት ለደረሰባቸው አብዛኛዎቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ የአብዛኞቹ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችን በአውደሪው ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል። ወደፊት ተስፋዬ ግጭቶችን ለማስቆ ማለት ግጭቶች ምንም አይነት ለኛ ጥቅም ስለሌለ መጎዳዳት ስለሆነ ይሄ ነገር እንዲቆም ሳይሆን እርስ በእርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በርስ በሚያደርጉበት ሰዓት ሕፃን ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። እርስ በርስ ግጭቱን መቆም አለበት። ምክንያቱም ማህበረሰቡን እየጎዳ እንጂ እየተጠቀመ አይደለም። አንዱ በዛሬ ዕለት የተጠናቀቀው ያዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት ስድስት ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምፅ አስቴር ምስጋ ነው። ከድሬዳዋ ከተማር ጋር ረዥም ትስስር ያለው የብስክሌት ውድድር ደብዝዞ ከቆየበት የማንሰራራት አዝማሚያ እያሳየ እንደሆነ ብስክሌተኞች እየተናገሩ ነው። ከከተማዋ ሜዳማነት ጋር በተያያዘም ለዕለታዊ እንቅስቃሴ ብስክሌትን በአብዛኛው የሚጠቀሙት ነዋሪዎቿ በብስክሌት ውድድርም የነበራቸውን ጉልህ አሻራ በማስታወስ ከሪፖርተራችን አዲስ ቸኮል ጋር ቆይታ አድርገዋል። ድሬ ታህሳስ በሚል በድሬዳዋ የዘጋጀ የነበረው የብስክሌት ስፖርት ውድድር ከ16 ዓመታት መቋረጥ በኋላ ዘንድሮ ተካሂዷል። በውድድሩ አንጋፋ ብስክሌተኞችና የከተማ ነዋሪዎችን ጨምሮ የድሬዳዋ ከተማና የትግራይ ክልል ብስክሌት ክለቦች ተሳትፏል። የዘንድሮውን ድሬታሳስ ውድድር አብዛኛው ሜዳሊያዎች የትግራይ ትራንስ ኢትዮጵያ ክለብ ተወዳዳሪዎች ሲያሸንፉ፣ ከድሬዳዋ ደግሞ ኪያ ጀማልና አሚር ጃፈር ባለሜዳሊያዎች ሆነዋል። የኢትዮጵያ ብሔራዊ ቡድን ተመራጭ የሆኑት ኪያና አሚር ወደ ብስክሌት ስፖርት ለመግባት ያገዛቸው ትውልዳዊ ልቢያ ለሚችለው የድሬዳዋ የብስክሌት ስፖርት ነው። አሚር በከዚራ ዙሪያ ብስክሌት ውድድርን እያየ ያደገ ልጅ ነው። ብስክሌት የጀመርኩት በቃ ብስክሌትን በጣም አይ ነበር ያኔ በነዘሪሁን ጊዜ ህፃን ነበርኩኝ። ፋዘርም ይዞኝ ይሄድ ነበር። ከዚራ ዙሪያ ነበር ቤታችን። ከዛ ከዚራ ላይ በሚደረጉት ውድድሮች የዘሪሁን ውድድሮች አያቸው ነበር፣ እንዲሁም እነ አንድሪያስ የሚያደርጉትን እና እኛ ግቢ በዛን ሰዓት አንድ ይፍሩ ተሰማ የሚባል ተወዳዳሪ ነበር፣ ብስክሌት ተወዳዳሪ ነበር እና ሁሌ እሱ በቃ ደረጃ ውስጥ ሲገባ ምናምን አየው ነበር። ጎበዝ ተወዳዳሪ ነበር። ከዛ ብስክሌት በቃ ብስክሌትን አይ ነበር። እሱም እንደዛ እኛ ግቢው ሳየው በቃ ብስክሌት ለምን እኔ ብስክሌት አልጀምርም እንደሱ መሆን እፈልጋለሁ ሳደግል ነበር። ከዛ በኋላ ብስክሌትን ከሱ አይቼ ብስክሌትን ጀመርኩ። ኪያ ጀማል ደግሞ የአንገፋ ብስክሌተኛ፣ የኦሊምፒክ ተወዳዳሪ ና የድሬዳዋ ብስክሌት ፌዴሬሽን ፕሬዚዳንት ጀማል ሮጎራ ልጅ ነው። ብስክሌት እንድጀምር አባቴ ነው ዋናው፣ ምክንያቱም የሚወጣው እሱ ብስክሌተኛ ቢሆን፣ እውነት ለመናገር ማንንም አይቼ ልጀምር አልችልም። የእሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን እያየውን ያደኩትና ሰው የሚነግረኝ ነገር ነበረ፣ እንደ አባት መሆን አለብ፣ እንደዚህ ነበር አባት። ያ ነገር እኔም አነሳስቶኛል። እናቴ ደግሞ ብስክሌቱን ከጀመርኩ በኋላ ያላት ፍቅር በጣም የሚገርም ነው። ስሜት አይነች ውድድር ላይ በማቴሪያልም በሞራልም በሁሉም ነገር ነው ሁለቱ የሚደግፉኝ ና እውነት ለመናገር ከማንም በላይ ትልቁን አስተዋጽኦ ያደርጉልኝ እነሱ ናቸው። ከዚህ ቀደም የአሜሪካ ድምፅ እንግዳ የነበረው ኪያ ጀማል ለስፔኑ ክለብ የፈረመ ፕሮፌሽናል አትሌት ነው። አባቱ ጀማሮ ጎራ ደግሞ በ1970ዎቹ መጀመሪያ ለሶስት ዓመታት የኢትዮጵያ ሻምፒዮን የነበረ እንዲሁም በአፍሪካና በ1972 የሞስኮ ኦሎምፒክ ኢትዮጵያን ወክሎ የተወዳደረ ስመጥር ብስክሌተኛ ነው። ድሬዳዋ በእርሱ ዘመን በዛ ያሉ ውድድሮችን በማዘጋጀት የደመቀ ስም እንደነበራት የሚያስታውሰው የዚያ ዘመኑ ብስክሌተኛ ጀማል በወቅቱ ይዘጋጁ የነበሩ ውድድሮችን መለስ ብለ ያስቃኘናል። በአመት ሚኒመም አስራ ሶስት ውድድር ይደረጋል። ኢትዮጵያ ሻምፒዮና ድሬዳዋ ውስጥ ድሬዳዋ ውስጥ እንደ አቶ ጀማል ሀገር አቀፍ ውድድሮችን ሳይጨምር በድሬዳዋ የሚዘጋጀው አስራ ሦስቱ ዓመታዊ ውድድሮችም ሰፊ ተመልካች ነበራቸው። የብስክሌት ስፖርት ባህል ከከተማው የብስክሌት አጠቃቀም ጋር የተያያዘ እንደሆነ አቶ ጀማል ያመለክታል። ብዙ ሰው ብስክሌት ይደዳል እና በጣም ብስክሌትን በጣም ሚወዱ ብዙ ሰው ያለው እና ብዙ ብስክሌት ከተማ ይታያል እና አብዛኛው ሰው ድሬዳዋ ከአንድ ቦታ ወደ አንድ ቦታ ለሚሄድ ብስክሌት በጣም ብዙ እንዳገት የለም ሁለት የለም ሰው ብዙ ይጠቀም ነበር እና የብስክሌት እንትን እያደገ ነው። በጣም ነው የሄደው። ከሶስት አመት በፊት የአሜሪካ ድምፅ እንግዳ የነበሩት የሰማንያ አምስት አመቱ መምህር ጥላው ማስረሻም በጎልማሳነት እድሜያቸው የዚህ በድሬዳዋ ጉልፍ ስፍራ የነበረው የብስክሌት ስፖርት ተሳታፊ እንደነበሩ ያስታውሳሉ። ብስክሌት እንጋልብ ነበረ። ከዛ ከድሬዳዋ አዲስ አበባ ድረስ በብስክሌት ሄደናል ዙር እንዞር ነበር ከድሬዳዋ ድረስ ይለኛል። በአሁኑ ሰዓት አሚር ጃፈር የኢትዮጵያ ብሔራዊ ቡድንን በመወከል በቱር ሩዋንዳ በመሳተፍ ላይ ነው። ኬያ ጀማልም እንዲሁ። አሚር ለአንድ ተወዳዳሪ የሚያስፈልጉት እጥቆች ሳይሟሉለት ኢትዮጵያን ወክሎ በልዩ ልዩ የአፍሪካ ሀገራት ውድድር ማድረጉን ይናገራል። እኔ አሁን ብሔራዊ ቡድን ሄጃለሁ። ከአንድም አራተኛና አምስተኛ ጊዜ ነው በብሔራዊ ቡድንና ሴንተርም ሳውዝ አፍሪካ የዓለም የብስክሌቶች እንትን አቀፍ ሄጃለሁ እና ያንን እንኳን እዛ ላይ ሲሄድ እንኳን ያሉት የምግብና ያሉት በቃ የሚያቀርቡልን ማቴሪያል በጣም የተለያየ ነው። አሁን ድሬዷ ላይ ድሬዷ ላይ ብቻ ሳይሆን ኢትዮጵያ ላይ የውጭ አሰልጣኞች ወይም እንትኖች ቢመጡ አካላቶች ቢመጡ ቢያንስ የኢትዮጵያ የድሬዷ ብቻ ሳይሆን የኢትዮጵያ ብስክሌት የማደግ አቅም ይኖሯል። ቢያንስ አንድ ስፖርተኛ ብዙ ነገር ነው ማግኘት ያለበት። አንድ የብስክሌት ፓውደር እንኳን ለመግዛት ቢያንስ ከ8 ሺህ ብር በላይ ያስፈልጋል። 8 ሺህ ብር እንኳን ደሞዛችን እንኳን 8 ሺህ ብር አይገባም። እና ይሄ ይሄ ነገር ተስተካክሎ ያሉት ነገሮች ደሞዝ፣ አነስተኛ ደሞዝ ምንም ምንትን አይልም። ደሞዝ ችግር የለውም። ግን እኛ የደሞዝ ምናምትን ሳይሆን ፍላጎታችን ቢያንስ ጥሩ ነገር ተሟልቶልን ከኢትዮጵያ ወጥተን ሀገራችን ወክለን የምንጫወትበት ክለብ አግኝተው ውጪ ላይ ያንን እንጂ የምንፈልገው የደሞዝ ጭማሪ ወይ የደሞዝ ምናምን አይደለም። ላለፉት ሶስት አስርት ዓመታት ለድሬዳዋ ብስክሌት ስፖርት ይሰጥ የነበረው ትኩረት በመቀነሱና ለዕለታዊ መጓጓዥነትም የብስክሌት ሚና በባጃጅ እየተተካ በመምጣቱ ስፖርቱ ተቀዛቅዞ እንደቆየ አንገፋው ብስክሌተኛ ጀማሮ ጎራ አሁን ደግሞ ደብዝዞ የቆየው ባህላዊ ስፖርቱ ገጽታዎች መቀየር እንደጀመሩ ብስክሌተኞቹ ይናገራሉ። እስካሁን የራሱ የውድድር ብስክሌት ያልነበረው የኢትዮጵያ ብሔራዊ ቡድን ተጫዋቹ አሚር ጃፈር ሰሞኑን ወደ ሩዋንዳ ያመራው በስጦታ የተበረከተለትን የመወዳደሪያ ብስክሌት ይዞ ነው። ስጦታ የተበረከተለት ደግሞ የድሬት ሀሳስ ሙሉ ወጩን በመሸፈን ውድድሩን ያዘጋጀው የከተማዋ ተወላጅና የድሬ ቲዩብና ሀሪፍ ስፖርት መስራች ቢኒያም ነገሱ ነው። እምብዛ ማበረታች ሁኔታ በሌለበት ጎልቶ የወጡት የድሬዳዎቹ አሚር ና ኪያ የየራሳቸው ህልም አላቸው። ስለ ወደፊት ህልሜ ገና አሁን ያለሁበት ገና አሁን ላይ ምንም ላይ ቦታ ላይ ያልደረስኩም። አሁን ባለሁበት ያው አንድ ተወዳዳሪ የድሬዳዋ ከነማ ተወዳዳሪ ና ብሔራዊ ቡድንን ናሽናል ቲም የኢትዮጵያ ብሔራዊ ቡድን እየወከልኩ ምጫወት ተወዳዳሪ ነኝ። ከዚህ በላይ እስካሁን ልምድ ወስጃለሁ። በብሔራዊ ቡድን ደረጃ ውጭ የሚየርኩኝ ተጫውቻለሁ። ብዙ ልምዶችን አግኝቻለሁ። ጥሩ ብስክሌትና ጥሩ ማቴሪያልን አግኝቼ ጥሩ እንቅስቃሴ አድጌ በአሁኑ ሰዓት ጥሩ ውጤትን አግኝቼ ከዚህ ሀገር ቢያንስ ክለብ ስፔን ላይም ፈረንሳይ ላይም ላሉት ክለቦች የሆኑ ጥሩ ክለቦች ላይ ገብቼ ሀገሬን ወክዬ መጫወት ፈልጋለሁ። ብስክሌት ስፖርት እንደ ሀገር ኦሎምፒክ መሳተፍ ፈልጋለሁ። መሳተፍ ብቻ ሳይሆን ያው የተሻለ ውጤት እንደ አንድ ጥቁር አፍሪካዊም ከዚህ በፊት ያልተደረገ ውጤት ማምጣት ፈልጋለሁ። በግሌ ደግሞ ቱር ደ ፍራንስ ግቤ ነው። ከዚህ በፊት የተሳተፉ ተጫዋቾች አሉ፣ ከኢትዮጵያ ዝጋቡ፣ ከአፍሪካዎች ደግሞ ኤርትራውያን ጎበዞች ናቸው፣ እነሱ ተሳትፎታል። ግን እኔ ደግሞ ማሸነፍ ፈልጋለሁ ቱር ደ ፍራንስ ላይ። ያ ትልቁ ህልሜ ነው። የመጨረሻው የብስክሌት ግቤ ያ ነው። ጀማል ሮጎራ በአሁኑ ሰዓት በአፍሪካ በግንባር ቀደምነት የሚጠቀሱ የብስክሌት ስፖርተኞችን እያፈራች ባለችው የኤርትራ ስኬት ላይ ለመድረስ ድሬዳዋም አቅም አላት ብለው ያምናል። እኛ ቡድን፣ የድሬዳዋ ቡድን በአሁኑ ያሉ ወጣቶች በጣም ጥሩ ናቸው። ትውልድት እነሱን በትክክል ባስተዳደር የሚፈልገውን ነገር በሙሉ ሆቴል ሆቴል ካስፈልግ ለሆቴል ምግብም እንደዛው ሁሉ ነገር ቢደረግላቸው ከፍተኛ ውጤት ያመጣል። ስመራ አሁን ይህንን ነገር እንደ ባህል ነው የያዙት። ምክንያቱም የጣሊያን ኢንሹሬንስ እዛ ጋር ስለነበረ እነሱ ሁሉንም ከእኛ ይበልጣሉ። የአፍሪካ ሻምፒዮን ብዙ ጊዜ ሆነዋል። እንደ እግር ኳሱ ሁሉ ድሬዳዋን ሲያስጠራት የኖሩ የብስክሌት ስፖርት ባህል አሁን ተስፋ እንደተደረገው ወደ ቀድሞ ዝናው የሚመለስ ሲሆን አብረን የምና የምናየው ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ጋቢና ቪዮኤ ይቀጥላል። ለመሆኑ ቲክቶክ ለኢትዮጵያን ወጣቶች ምን ይዟል? አስማማየ ነው መስተናዷለሁ። በኢትዮጵያ የወጣቶችን ቀልብ ለመግዛት እየቻሉ ካሉ ማኅበራዊ ትስስር አውታሮች መካከል ቲክቶክ አንዱ ነው። በእርግጥ ተወዳጅነቱ በዓለም አቀፍ ደረጃ እንዳደገ የሚነገርለት ይህ መተግበሪያ አጫጭር ቪዲዮዎች በማጋራት አዝናኝና ቁም ነገር አዘል መረጃዎችን በሙዚቃ ተዋስቶ የሚቀርብበት መድረክ ሆኗል። ቲክቶክ ለወጣቶች አማራጭ የገቢ ማስገኛ እየሆነ መጥቷል የሚሉት የአሜሪካ ድምፅ ያናገራቸው የማኅበራዊና ስነ ቦና ባለሙያዎች ግን በኢትዮጵያ ከጥቅሙ ይልቅ ጉዳቱ እያየለ ስለ መምጣቱ ይገልጻሉ። የሕይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ እንደሚሉት በቲክቶክ ላይ የሚታዩ ከማኅበራዊ እሴት ያፈነገጡ የወጣቶች ድርጊቶች የትውልዶች የእሴት ቅብብሎች ላይ ክፍተት የሚፈጥር ነው። የትውልድ ጅረት የማያቋርጥ ነው። ክፍተት ሊኖር አይችልም። ምክንያቱም በአካል በአንደበት በሀሳብ በቲዩ ፊት እንገናኛለን። አንዱ ትውልድ ከአንዱ ትውልድ ፈጽሞ ተቆርጦ አይቀርም ብዬ አስብ ነበር እና አሁን ግን የምታየው ነገር ከፍተኛ የሆነ የትውልድ ክፍተት ሊፈጥር የሚችል አስደንጋጭ ሁኔታ ለእኔ ቲክቶክ ከጥቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን። አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል። ብዙ ፎሎወር ስላላቸው በማስታወቂያ በመስራት የተለያዩ ነገሮችን በማድረግ ራሳቸውን በማስተዋወቅ የተወሰኑ በጣም ጥቂት እኛ እንኳን በምናውቀው እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው፣ ገንዘባቸውን ሰጥተው፣ ጤናቸውን ሰጥተው ማህበራዊ ኃላፊነታቸውን እና ማህበራዊ ግንኙነታቸውን መስዋዕት አርገው የማይታይ የማይጨበጥ የማይታሰብ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸውን መማር እስከማይችሉ ድረስ፣ ሌላ ስራ መስራት እስከማይችሉ ድረስ፣ ሌላው ቀርቶ አይናቸውን ከስልክ ላይ ነቅለው ሩቅ ማየት እስከማይችሉ ድረስ ከፍተኛ ሆነ ጥናት የማያስፈልገው በግልጽ የሚታይ ወጣቶች እጅግ እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው። እንደ አውሮፓያን አቆጣጠር ሁለት ሺ አስራ ስድስት ላይ በቻይና የተሰራው ቲክቶክ የማህበራዊ ትስስር ገጽ በጥቂት አመታት ውስጥ በቢሊዮን የሚቆጠሩ ተጠቃሚዎችን ለማፍራት ችሏል። ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ የሚገልጹት የስነ ልቦና ባለሙያው አቶ ያፌት ከፈለኝ ቲክቶክም ከስነ ልቦና አንጻር ሲታይ የራሱ የሆነ ተጽዕኖ እንዳሉ ያብራራሉ። ከደቂቃዎቹ ማነስ ጋር ተያይዞ የአትኩሮት መጠን ላይ አንድ ነገር ላይ አንድ ሰው አትኩሮቱን አቆይቶ አዳምጦ አብሰልስሎ ከመመለስ ይልቅ ቶሎ ቶሎ ፈጣን ፈጣን አዳዲስ መረጃዎች መሆኑ በተለይ ደግሞ ታዳጊ የሆኑ አይምሮዎች ላይ የሚፈጥረው ጫና ቀላል የሚባል አይደለም። Det är också lätt hänga. ነገርየው ከአዲስ ነገሩ ጋር ከመገናኘቱ አንጻር እዛ ነገር ላይ ጥገኛ እንዲሆን እንግዲህ የሰውነታችን ውደት ውስጥ ካሉት አነቃቂ ነገሮች ውስጥ የተፈጥሮ ዶፓሚኑን የበለጠ እያመነጨ አምጣ አምጣ የማለት ፍላጎት እና ያችን አምጣ አምጣ የምትለው ፍላጎት ጥገኛ የማድረግ ነገርን ያመጣል። ሶስተኛ፣ ከስሜት ጋር የተገናኙትን እክሎች ነው እንግዲህ ለምሳሌ በሁኔታ ውስጥ እንዲደብረን ትንሽዬ የመሰልቸት ወይ ደግሞ የመደበር ስሜት ካለ ኪሴ ውስጥ ለካም መስደስት ነገር አለ የሚያዝናና ነገር አለ እሱን አምጣ ይልና እዛ ውስጥ ይመጣል። ያንን ካላገኘ ደግሞ እዛው ስሜቱ ላይ ጫና ሊያሳድር ነው እና በአጠቃላይ እንግዲህ ከስነ ልቦናው ውስጥ ያሉትን ከአስተሳሰባችን የማብሰልሰል የማመዛዘን አቅም ጀምሮ ስሜታችን ላይ ማህበራዊ ህይወትን ከመገንጠል በበለጠ የእንቅልፍ ስርዓተ ዘይቤያችንን ማዛባት እያለ አንዱ አንዱን እየጎተተ እንግዲህ የአጠቃላይ ደህና መሆናችን ላይ ደህና እነታችን ላይ ከፍተኛ ጫና ያሳድራል ማለት ነው። መቀመጫውን ዋሽንግተን ዲሲ ያደረገው ፒው የምርምር ተቋም የወጣቶችን የማህበራዊ ትስስር አጠቃቀም አስመልክቶ በቅርቡ ይፋ ባደረገው ጥናት ዕድሜያቸው እስከ 17 ከሚደርሱ ወጣቶች መካከል 18 በመቶዎቹ ቲክቶክን ያለማቋረጥ ይመለከታሉ ይላል። ይህም ከዩቲዩብ ቀጥሎ በወጣቶች በስፋት የሚዘወተር መሆኑን በጥናቱ ማረጋገጡን የምርምር ተቋሙ ገልጿል። በኢትዮጵያም ብዙኃኑ ተጠቃሚዎች ወጣቶች መሆናቸውን የሚገልጹት አቶ ብርሃኑ ራቦ፣ ቁጥጥር በማይደረግበት የቲክቶክ የትስስር ገጽ አብዛኞቹ የሚያጋሯቸው ይዘቶች ማኅበራዊ ሴትን የሚሸረሽሩ እየሆኑ መጥተዋል በማለት ወቅሰዋል። ወጣትነት እድሜ የማገናዘቢያ ዕድሜ አይደለም። እነሱ ትኩረት የሚያደርጉት ምንድን ነው? ምንም ይኸው፣ ምን መታየት ነው። የሚያመጣውን ማኅበራዊ ቀውስ፣ የሚያመጣውን የምጣኔ ሀብት ቀውስ፣ ፖለቲካዊ ቀውስ ማገናዘብ አይችሉም። ገና አላደጉም። ገና አልበሰሉም። ገና የአገርን ሁኔታ የአገር ፍቅር ስሜት ለዛውም፣ በእኛ ጊዜ ለዛውም፣ በአሁኑ ጊዜ አሁን ባለንበት ዘመን ላይ ጠልቆ አልገባም። ስለዚህ የሆነ ነገር አዩ አሁን መለጠፍ ነው። ለምን የእነሱ ፍላጎት አስር ሺ ሀያ ሺ ላይክ እና ሸር ማግኘት እና እሷን ወደ ወደማይጠቅም ሸረፍራፊ ሳንቲም መቀየር ነው እና ልክ ራሱ የቲክቶኩ አልጎሪዝም እንደሚሰራው በትክክለኛው በቀን የሆነች ደቂቃ ላይ የሆነች ሰዓት ላይ እየገቡ ሰርተው ቢዝነሳቸውን ወይ ደግሞ ገበያቸውን እያደሩ የተቀረውን ስልካቸውን ወይም ስማርት ያልሆነ ስልክ በመያዝ ተሯሩጦ ለሀገር ምጣኔ ያሀብ እቅም የሚያስገኝ ነገር መስራት ይችሉ ነበረ። ኤዲቶሪያል ፖሊሲ የላቸው። ያገኙትን ነው የሚለጥፉት። ያንን ሚሊዮኖች ይቀባበሉታል። ከፍተኛ የሆነ ይህ ነገር አንድ ተብሎ በጊዜ እናቅተን የማንሰራበት ከሆነ ከፍተኛ የሆነ ቀውስ ያስከትላል። የስነ ልቦና ባለሙያው አቶ ያፌት በበኩላቸው አጠቃቀሙ በምን መንገድ ነው ሊቀኝ የሚገባው የሚለው ነጥብ ላይ ለመድረስ መጀመሪያ ተጽዕኖዎቹ በግልጽ ተለይተው ሊቀርቡ ይገባል ይላሉም። የሌት ካሜራ አድቫንቴጅ ወይም የዘጊቶ የመጣ ሰው የሚያገኘውን እድል አይነት ነገር ይዞ የመምጣት አለ። ለምሳሌ ከስር ጀማሪ ወጣቶች በዛ በማስታወቂያ መንገድ ገቢም በማግኘት ሊሆን ይችላል። በተለያዩ መንገዶች ምርታቸውን አስተዋውቀው ሊሆን ይችላል። እቃዎችን በመሸጥ ሊሆን ይችላል። ከራሳቸውን አልፈው ቤተሰብን የመደጎም ኢኮኖሚያዊ ለውጥ ማድረግ ለራሳቸው የተሻለ ህይወት ለማምጣት ጠቃሚ ሆኖ ሆኖ አለም የሆነላቸውም አሉ። እና በዛ አንጻር ሲታይ ተገቢ ነው። ግን ሁሉም ነገር ባለው ነገሮች ውስጥ መታየት ያለበት ነው። ለምሳሌ የሀገራችን እንግዲህ በፊት በነበረው ጥናት መሰረት ስልሳ ስምንት በመቶ ከኢትዮጵያ ህዝብ ውስጥ ከሰላሳ አምስት አመት በታች ነው ነው። ከዛም ደግሞ ከአስራ አራት አመት በታች ያሉ ደግሞ እጅግ ይበዛል። ነው እና ይህ ትልቅ አምራች ኃይል ነው እና አጠቃላይ የሙያዊ ህይወታቸው ላይ እንዴት እየሄደ ነው የሚለው ከስራ ጋር የሚያጠናው የስነ ልቦና ዘርፍ እዛ ላይ እንትን ያደርጋል። ምን ያህል አዳጊ ነው ሙያው እያደገ ነው ወይም ሄደው ወይስ በአንድ ጊዜ ብቻ ታይታ የምትጠፋ ወይ የሆነ ወቅት ላይ ትገኘዋለች ነው ወይ የሚለው ነው። ሁለተኛው የማህበራዊ ህይወት እና ክዋኔ ላይ ነው። ማህበራዊ ህይወት ላይ የመግባቦት ክህሎታችን የሚፈጥረው ጫና እጅግ ከፍተኛ ነው። ቀደም ደግሞ እኔ እንዳነሳሁት ከግላዊ ህይወታቸው ላይ ከስሜታቸው ከድብርት አንጻር ከእንቅልፍ ስርዓተ ዘይቤ መዛባት አንጻር ያለው ሚና ደግሞ ከፍተኛ ነው። በተጨማሪ ደግሞ እንግዲህ በሁለቱም ስርዓተ ፆታዎች ላይ የሚፈጥረው እንደ ማህበረሰብ ከሚነካው ውስጥ ደግሞ እርስ በርስ ያለው ማስተጋበር ላይ ሁሉም እንግዲህ እንትን ሆነ ማለት ነው፣ ሚዲያ ሆነ ማለት ነው። ሁሉም ሰው ዛሬ ተነስቶ የሆነ ነገር በዛ በዛ በይነመረብ መረብ ሲለቅ እንደ ትልቅ ዜና ተቋም ሙሉ ህዝብ ያነገር ሊያሆ ያ ደግሞ ትንሽዬ ጥፋትም ሲያጠፋ እዛ ሰውየ ላይ የሚፈጥረው ከፍተኛ የሆነ ጫናዎቹ ሰውየ ላይም ከፍተኛ ነው። ለምሳሌ ሳይበር ቡሊንግ የምንለው ወይም ከፍተኛ የሆነ ጫና ከማህበራዊ ከማህበረሰቡ እዛ ሰው ጉዳት ያደርሳል እና እነዚህ እነዚህ ነገሮች ጠቅሰን የማንጨርሳቸው አይነቶች ሊሆኑብን ነው። ስለዚህ የሚያሳድሩት ጫኖች በደንብ ግምት ውስጥ ገብተው እንዴት እንዴት እነዚህ ነገሮች የሚጠቅመንን አስቀርተን የሚጎዳውን መጥነን እንሄዳለን የሚለው አትኩሮት ያስፈልገዋል ማለት ነው። ከቲክቶክ ጋር በተያያዘ ወጣቶች ላይ የሚደርሱ ስነ ልቦናዊ ጫናዎችና ጉዳቶችን ለመቀነስም ሊወሰዱ ይገባል ያሏቸውን የመፍትሄ ሀሳቦች የስነ ልቦና ባለሙያው እንደሚከተሉ ያስረዳሉም። አንደኛ ሰዓቱን ነው የምንጠቀምበትን ሰዓት ነው። እርግጥ ከአስራ ስምንት ዓመት በላይ ይባላል እንጂ እራስን ለመግዛት እጅግ አደገኛ ነው እና እነዛን የሚቆጣጠሩ ነገሮች በጣም አስፈላጊ ናቸው። ሁለተኛው ያ ነገር እየገፋ የሚሄድባቸው ነገሮች ናቸው። ለምሳሌ ቆስቋሽ ይሆናሉ። አሁን የተለያዩ ምስሎች፣ ጭፈራ፣ እንቅስቃሴ ምናምን ካዩ በኋላ እያገኘ ነው መረጃ እንግዲህ እነዛ ነገሮች ናቸው የገፉን ወደ ፖርኖግራፊዎችን ለማየት። ፖርኖግራፊ ደግሞ አንጎላችን ላይ አጠቃላይ ሰውነታችን የሚፈጥረው ጫና፣ ከዛ ከስርዓተ ጽቁታ ጋር ያለው ግንኙነት ላይ የሚፈጥረው ጫና የበዛ ነው። ስለዚህ አንዱ ደረጃ ጋር ስንቆርጠው እነዛን ነገሮች ያስተካክልናል ማለት ነው። ይሄም ሁለተኛው እንግዲህ የምንቃኝበት ስልት ነው። ሶስተኛው በውጪው ዓለም ዲቶክስ ይሉታል። ዶፓሚን ዲቶክሲፊኬሽን እና ሶስት ቀን አራት ቀን በስነስርዓት ያንን ነገሮች ከዛ ነገር ሙሉ ለሙሉ መጽዳት ከትንንሽዬ ባህሪዎች ይጀምራሉ። ለምሳሌ ስልካችንን አውጥቶ ጠረጴዛ ላይ ያለማስቀመጥ ሊሆን ይችላል። እንዳያስታውሰን ከኪሳችን ውስጥ ማድረግ እንድንተኛ ስንል ስልካችንን መቆርቆር፣ ከጠዋት ከእንቅልፋችን እንደተነሳን የመጀመሪያው ነገር ያንን ነገር ማረግ ከዛም ወደ መታጠቢያ ቤት ስንሄድም ይህንኑ ነገር ይዘን መግባት። እነዚህ ለመተው በየቀኑ ትንንሽዬ ብንሞክር ትልቅ ለውጥ ያመጣል። በባህሪው አካሄድ እንግዲህ ይህን መጠን መጠን እየቀነሰ የሚሄደው ወይም በእንግሊዝኛ አጠራሩ ሲስተሚክ ዲሰንስታይዜሽን የሚባለው ነው። ድንገት ይህንን ከበይነ መረብ አውጥተን ማንበብ ይፈለግን። አራተኛ ይህን ነገር እንግዲህ እንደ ዲቶክስ ወይም ሙሉ ለሙሉ እንደ ሱባኤ ባህላዊ፣ ወይም ይሄ አገር በቀል የሆኑት ነገሮችን ስናይ ሁለት ቀን ሶስት ቀን ስንለየው አእምሯችን ውስጥ ያለውን የእያንዳንዱ ዑደቶች ያስተካክለዋልና፣ ያንን ለመበጀት ይረዳናል። በዛ ሂደት ውስጥ እንግዲህ ይህ የመደበት ስሜቶችን ሌሎች ስሜቶችን ማስተካከሉ የተሻለ አማራጭ ይመጣልናል። ከዛ ደግሞ እርስ በርስ ያለው እንግድኝነቶች ለምሳሌ በስነስርዓት በደንብ በጥናት የተረጋገጠው የሆነ ወቅት ላይ የላይ አድማጮቻችን ሙሉ ዘገባውን የቪኦኤ አማርኛ ፌስቡክ ገጽ ላይ እንድትከታተሉ እንጋብዛለን። ለምሽቱ የያዝናቸው መሰናዶዎች ተጠናቀዋል። አብራችሁ ስለነበራችሁ እያመሰገንን ይዙ ለንሳብትን ደህና እደሩ።